አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ አየር መንገድ ከ15 እስከ 20 ዘመናዊ ቦይንግ አይሮፕላኖችን እንደሚገዛ አስታወቀ። በኢትዮጵያ የሚመሰረተው የኩላሊት ነቅሎ ተከላ ማዕከል በሀገሪቱ ያለውን የሕክምና ይዘት እንደሚለውጥ ተገለጸ። አንዲት ቻይናዊት ነጋዴ አፍሪካ ውስጥ በድብቅ የዝሆን ጥርስ አሸጋጋሪነት ወንጀል ተያዙ። የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው የኢትዮጵያ አየር መንገድ ከ15 እስከ 20 ቦይንግ 777 ኤክስ የረጅም ርቀት ቦይንግ አይሮፕላኖችን የመግዛት ትዕዛዝ እስከ ታኅሳስ ወር ባለው ጊዜ እንደሚያቀርብ የአየር መንገዱ ዋና ስራ አስፈጻሚ እንደገለጹ ዘ ዎል ስትሪት ጆርናል ድረገጽ ዘግቧል። ቦይንግ 777 ኤክስ የቦይንግ አዲሶቹ አይሮፕላኖች ናቸው። ኤስኢ ኤ 350 እስከ አንድ ሺ ዋይድ ባዲ የአየር ባስ አይሮፕላኖችን የመግዛት እቅድ እንዳለም የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ገልጸዋል። የሚከፈለው ዋጋም ሰባት ነጥብ አራት ቢሊዮን ዶላር እንደሚሆን ድረገጹ ጠቁመዋል። እስከ መጪው ታኅሳስ ወር ባለው ጊዜ ውስጥ የሚታዘዙት ዘመናዊ ጄት አይሮፕላኖች ከሁለት ሺ ሀያ አመተ ምህረት በኋላ ከአምስት አመታት በኋላ ማለት ነው ኢትዮጵያ እንደሚገቡ ቆየት ያሉትን 10 7 7 7 የጥንድ ሞተር አይሮፕላኖችን እንደሚተኩ አስተወልደ ገልጸዋል። ቦይንግ ሁለት አይነት አዲስ የረጅም ርቀት ጀት አይሮፕላኖችን እየሰራ ነው። አንደኛው 400 የሚሆኑ ሰዎችን ያሳፍራል። ሁለተኛው ደግሞ 777 ዳሽ 8 የተባሉ አነስ ብለው እጅግ የረጅም ርቀት ሞዴሎች ናቸው ኢትዮጵያ የመረጠችው ታዲያ ከአዲስ አበባው የስራ እንቅስቃሴ ጋር የሚስማሙት አንስ ያሉትን እንደሆነ አቶ ተወልደ ገልጸዋል። አንዳንዴ ከባድ የገበያ ሁኔታ ቢከሰትም የኢትዮጵያ አየር መንገድ ቀጣይ የሆነ መስፋፋት ሲያሳይ እንደቆየ የወል ስትሪት ጀርናል ጋዜጣ ድረገጽ ዘግቧል። የኢቦላ በሽታ የተዛመተባቸው አገሮች ከኢትዮጵያ ራቅ ብለው የሚገኙ ቢሆንም የበረራው ተፈላጊነት ቀንሷል ሲል አየር መንገዱ አስጠንቆ ነበር። በመጨረሻ ግን የተፈራውን ያህል አልቀነሰም። ባለፈው ሰኔ ወር ባበቃው የፋይናንሱ ዓመት አየር መንገዱ የ175 ሚሊዮን ዶላር ትርፍ በማግኘት ሬከርድ እንደ መታ አቶ ወልደ ገብረ ማርያም መግለጻቸውን የወልስትሪት ጆርናል ድረገጽ ጠቁመዋል። የሚችገን ዩኒቨርሲቲ አዲስ አበባ ከሚገኘው የቅዱስ ጳውሎስ ሆስፒታል ሚሌኒየም የህክምና ኮሌጅ ጋር በመተባበር ኢትዮጵያውያን ሐኪሞችን በቀዶ ህክምና ጥበብ እንደሚያሰለጥን ለሚችግን ሚችግን ዴይሊ ጋዜጣ ድረገጽ ገልጿል። የሚችገንና የቅዱስ ጳውሎስ ሆስፒታል ባደረጉት ትብብር ምክንያት ሦስት ሊሞቱ ችሉ የነበሩ የኩላሊት በሽተኞችን በቅርቡ በነቅሎ ተከላ ሕክምና ምክንያት ሕይወታቸው እንደ ተረፈ ተዘግቦ እንደ ነበር ይታወሳል። አሁን ሁለቱ የሕክምና ትምህርት ቤቶች የሚያተኩሩት የኩላሊት ነቅሎ ተከላ ማዕከል በመገንባት ላይ ሲሆን ፕሮግራሙ በሙያው ልዩ ጥበብ ያላቸው ኢትዮጵያውያን ሐኪሞች ማሰልጠንን በሆስፒታሉ ያሉት የላቦራቶሪ ማሰለጫዎችንና በጽኑ የታመሙ በሽተኞች የሚታከሙበት አገልግሎት ማሻሻልን የመሳሰሉ መርሃ ግብሮች እንደሚካተቱበት በቅዱስ ጳውሎስ የተደረገው መሻሻልም በሀገሪቱ ዙሪያ ወዳሉት ሆስፒታሎች እንደሚስፋፋ በሚችግን ዴይሊ ጋዜጣ ድረገጽ ጠቅሷል። በሚችግን ዩኒቨርሲቲ የስነ ተዋልዶ አስተማሪ ዶክተር ስናይት ፍስሀ ሀገራቸውን የመርዳት ራዕይ ሰንቀው ከአራት ዓመታት በፊት በአፍሪቃ የተልእኮ ስራ የማከናወን ልምድ ያላቸውን የነቅሎ ተከላ ህክምና ጠቢብንና የአካላት ውስጥ ህክምና ፕሮፌሰር የሆኑትን ናይጄሪያዊ አኪንዶሉ አጃን እንዳነጋገሩ። ከዚያም ሶስቱ ባለሙያዎች በሐሳቡ ተስማምተው ፕሮግራማቸው ሐኪሞችን በማሰልጠን ተግባር ማትኮር አለበት በሚለው ቅድም ላይ እንደተስማሙ ዘሚችግን ዴይሊ ድረገጽ ጠቅሷል። በዩናይትድ ስቴትስ እና በአውሮፓ ዙሪያ ወደ አፍሪቃ ባለሙያዎችን ልከው የቀዶ ህክምና አገልግሎት ሰጥተው የሚመለሱ ብዙ ቡድኖች አሉ። እንዲህ አይነቱ አሰራር ግን ከጥቅሙ ጉዳቱ ያመዝናል። ምክንያቱም ሊከተል የሚችለውን ችግር የሚከታተሉ ባለሙያዎች አይኖሩምና ወይም ሐኪሞችን አያሰለጥኑምና። ስለሆነም ፕሮፌሰር ፓንች ከመጀመሪያውኑ የሀገሪቱን ሐኪሞች በማሰልጠን ላይ ነበር ያተኮሩት ብለዋል ዶክተር ሰናይት በቅዱስ ጳውሎስ ሆስፒታል የሚደረገው መርሃ ግብር በኩላሊት ነቅሎ ተከላ ህክምና ላይ የሚያተኩር ቢሆንም ከዛ ጋር በተያያዘ በሚደረገው የመሰረተ ልማት ለውጥና የማሰልጠን ተግባር መሰረት ሁሉን ነገር መሻሻል እንዳለበት ፕሮፌሰር ፓንች አስገንዝበዋል ሲል ድረገጹ አውስቷል። ፕሮፌሰር ፓንች ጋናን፣ ናይጄሪያንና ኬንያን በመሳሰሉት የኩላሊት ነቅሎ ተከላ ህክምና ያደረጉ ሀገሮች ስርዓቱን ተከትለው ስላላከናወኑት ሂደቱ በሀገራቸው ሊዳብር አልቻለም። ኢትዮጵያ ውስጥ ግን አንድ አብይ ማዕከል ስለሚገነባ በሚገባ እንዲደራጅ ያደርጋል። በሌሎች ከተማዎችም ሌሎች ፕሮግራሞች የሚጀመሩ ሰዎችን ለማሰልጠን የሚያስችል ብቃትም ይኖራል። በማለት ታንች እንዳስረዱ ድረ ገጹ ላይ የወጣው ዘገባ ጠቅሷል። ዶክተር ሰናይት በበኩላቸው ይህ ፕሮግራም አዲስ ተስፋ እንዳስፈነጠቀ ሲያስረዱ የሚያስደስት ዝንባሌ እያየን ነው። በፊት ከአገር መውጣቱን ይመርጡ የነበሩ ወጣት የፋክልቲው አስተማሪዎች በሀገራቸው ሆነው ህዝባቸውን ማገልገል ሲመርጡ እያየን ነው። ስለሆነም በጣም ያስደስታል ማለታቸውን በሚቺጋን ዴይሊ ድረገጽ ለንባብ አብቅቷል። የዝሆን ጥርስ ንግስት የሚል ስያሜ ያተረፉ የ ስልሳ ስድስት ዓመት ዕድሜ ቻይናዊት ሴት አፍሪካ ውስጥ ህገወጥ በሆነ መንገድ የዱር አራዊት ውጤቶችን በማሸጋገር ተግባር ዝና ማትረፋቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የታወቀ የቻይና ምግብ ቤት ባለቤት የሆኑ ያንግ ፌንግላን በሚሊዮኖች የሚቆጠር ዶላር ያስገኘ ህገወጥ ሽግግርን ያስተባብሩ እንደነበር፣ ይህን የሚያደርጉትም በቻይናና በታንዜኒያ ካሉት የታወቁ ሰዎች ባላቸው ግንኙነት መሰረት መሆኑን የጋዜጣው ድረገጽ ጠቅሷል። የዝሆን ጥርስ ህገወጥ ንግድ በአፍሪካ በተለይም በታንዛኒያ የዱር አራዊት ላይ ከባድ ጉዳት ማድረሱን ዘገባው ሲያወሳ ታንዛኒያ ውስጥ ከ6 ዓመታት በፊት 109051 የነበሩ ዝሆኖች አምና ወደ 43330 አሽቆልቁሏል ይላል የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። ሴትየዋ የዱር አራዊት ላይ የሚፈጸመው ግድያ ዋና አስተባባሪ ነበሩ ሲሉ የዝሆን ተንቀሳቃሽ ማህበር የተባለ ስለ ጉዳዩ የሚከታተል ቡድን ዋና ስራ አስኪያጅ አንድሪያ ክሮስታ መግለጻቸውን የዋሽንግተን ፖስት ድረገጽ ላይ የወጣው ጽሁፍ ጠቁመዋል። ቻይና አፍሪቃ ውስጥ በድብቅ የዱር አራዊት ግድያ ላይ አብይ ሚና እንዳላት የአደባባይ ምስጥር ሆኖ ቆይቷል። ቻይና በየዓመቱ በብዙ ቶኖች የሚመዘን የዝሆን ጥርስ ክምችት ታስገባለች። የቻይናን የዝሆን ጥርስ ፍላጎት ለማርካት በመላ አፍሪካ አንዳንድ ነዋሪዎች ዝሆኖችንና አውራሪሶችን ሲፈጁ ቆይተዋል። ይሁንና አፍሪካ ያሉ ቻይናውያን ነጋዴዎች በሕገ ወጥ የዝሆን ጥርስ ንግድ የሚጫወቱት ሚና በጉልህ የሚታይ አልነበረም። በአሁኑ ወቅት በታንዛኒያ ፍርድ ቤት የሚዳኙት ያንግ በዳሬ ሰላም የሚገኘውን ምግብ ቤታቸው ሽፋን በማድረግ የዝሆን ጥርስ ክምችትን የምግብ አቅርቦት በማስመሰል በማጎር ይጠቀሙበት እንደነበር ድረ ገጹ ጠቁሟል። የዱር አራዊቶችን በመግደል ተግባር ትልቅ ሚና ተጫውተዋል። የዱር አራዊትን በድብቅ ለሚገድሉ ሰዎች ጠበንጃዎችንና ጥይቶችን ለመግዛት ይረዷቸው እንደነበረ ስማቸውን ለመግለጽ ያልፈለጉ ከፍተኛ የታንዛኒያ ባለሥልጣን መናገራቸውን ድረገጹ ገልጿል። እስካሁን ባለው ጊዜ በሕገ ወጥ የዝሆን ጥርስ ንግድ የሚሳተፉት ቻይናውያን የማይታሰሩት ከመንግስት ጋር የተመቻቸ ግንኙነት ስላላቸውን የሚል ጥርጣሬ ሲናፈስ ቆይቷል። የታንዛኒያ ባለሥልጣኖች የ66 ዓመት ዕድሜዋን ያንግ ለመያዝ በወሰኑበት ወቅት መኖሪያ ቤታቸውን ለሰባት ሰዓታት ያህል እንደከበቡና ሴትየዋ ከቤታቸው ሾልከው በመውጣት መኪናቸውን ያስነሱና በከፊል ከተማይቱ እየተሽለኮለኩ ሲነዱ የጸጥታ ባለሥልጣኖች ደግሞ ሲከተሏቸው የድመትና አይጥ ትርኢት ሲያሳይ ከቆዩ በኋላ በመጨረሻ እንደተያዙ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።